Foreign Service Institute Amharic Basic Course Unit thirteen basic sentences for learning. Wagasant Santi. Santim. Santim Wood. But I'm wood no. Yellem higher ቅናሽ ቅናሽ ማድረግ። ቅናሽ አያደርጉም። ደንበኛ ስለሆኑ ደንበኛዬ ስለሆኑ፣ ሃምሳ ሳንቲም ቅናሽ አደርግለውታለሁ። ይሁን፣ ወስደዋለሁ። ወረቀት ቀለም አንቦልክ፣ ደግሞ ወረቀት ቀለም፣ እና አንቦልክ ይስጡኝ። ጠቅላላ ጠቅላላ ዋጋ ስንት ነው? ይኸው አምስት ብር ነው። ይኸውና ጌታዬ፣ ፈር ፍሎሬንስም ዋጋው ስንት ነው? ሶስት ብር ከሃምሳ ሳንቲም ነው። በጣም ውድ ነው። የለም፣ ይህ የገበያ ዋጋ ነው። ቅናሽ አያደርጉም? ደንበኛዬ ስለሆኑ ሀምሳ ሳንቲም ቅናሽ አደርግለዎታለሁ። ይሁን፣ ወስደዋለሁ። ደግሞ ወረቀት፣ ቀለምና አንቦልክ ይስጡኝ። ጠቅላላው ዋጋ ስንት ነው? አምስት ብር ነው ይኸውና ጌታዬ ዋጋው ስንት ነው ሦስት ብር ከሀምሳ ሳንቲም ነው በጣም ውድ ነው የለም ይህ የገበያ ዋጋ ነው ቅናሽ አድርጉም ደንበኛዬ ስለሆኑ ሀምሳ ሳንቲም ቅናሽ አድርግለውታለሁ ይሁን ወስደዋለሁ ደግሞ ወረቀት፣ ቀለምና አንቦልክ ይስጡኝ። ጠቅላላ ዋጋ ስንት ነው? አምስት ብር ነው። ይኸውና ጌታዬ። ዩስፉል ወርዝ ደይዝ ኦፍ ዘ ዊክ ሰኞ፣ ማክሰኞ፣ ረቡ፣ ሐሙስ፣ አርብ Dami Uhud Names of the Months Maskaram Thakunt Hidar Tasas Ter Yakatit Magavit miyazia Ginwot, sani hamle nhasi agme names of the seasons warat A day, Bega Belk Names of the Years Zeman, Zeman Mathews, Zeman Marcos, Zemen Lucas. Zemana Yohannes